የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመሳተፍ በተገኙበት በኒውዮርክ ከተማ ለቪኦኤ የሰጡት መግለጫ ነው። ቀጣዩ በሀገር ውስጥና የውጭ ጉዳይ ፖሊሲዎች ዙሪያ አቶ ኃይለ ማርያም ለአሜሪካ ድምፅ የአፍሪካ ቀንድ ዝግጅት ክፍል ኃላፊ ፒተር ሃይንላይን የሰጡት ቃል ምልልስ ቀጥሎ ይቀርባል። የዛሬው በአገር ውስጥ ጉዳዮች ላይ ያተኮራል። ፒተር ሃይንላይን ጠቅላይ ሚኒስትሩ ስለተባበሩ ካመሰገናቸው በኋላ ኢህአደግ የህወሀት ተጽዕኖ አለበት ይባላል፣ የርሶ አስተያየት ምንድን ነው? ሲል በቅድሚያ ላቀረበላቸው ጥያቄ ሁኔታውን በመልአት ለመረዳት ከፈለክ ፓርቲያችንን ልትረዳ ይገባል ሲሉ ማብራሪያ ከሰጡ በኋላ ስለ ኢህአደግ አፈጣጠር ዝርዝር ሰጥተው የሚከተለውም ብለዋል። ባለፉት አስር ዓመታት ውስጥ የተካሄደው የህዳሴ ሂደት አዲስና የነጠረ የፓርቲውን ፖሊሲ፣ ስትራቴጂና አቅጣጫ እንዲወጥ አድርጓል። በዚህም መሰረት ሁሉም ፓርቲዎች ወደ አንድ ንቅናቄ ገቡና አንድ አይነት አቅጣጫን፣ አንድ አይነት ልምድና የአሰራር አካሄድ በፓርቲው የውስጥ ስርዓት ያዙና ተመጣጣኝ ሊባል የሚችል ስፍራ ያዙ። ተፈጥሮ አብይ የሆነ የትግል ልምድ ልዩነቶች በየቦታው ቢኖሩም ማለት ነው። በመሆኑም በሁሉም የኢህአደግ መዋቅሮች ውስጥ ለምሳሌ በምክር ቤቱ ውስጥ፣ በፓርቲው ጉባኤ፣ በሁሉም ኃላፊነቶችና የሥራ ምደባዎች ላይ አራቱም ፓርቲዎች እኩል ናቸው። ለዚህም ማኙ እኔ የዚህ ሂደት ውጤት መሆኔ ነው። እኔ ነዋሪ ማሳያ ነኝ። ኢህአደግ በዚህኛው ወይም በሌላኛው ቡድን ተጽዕኖ ምክንያት በተወሰኑ ቡድኖች ወይም የጎሳ ቡድኖች ላይ የተዛባ አያያዝ አለው ብለው የሚገምቱ፣ ይህ የሐሰትና ተጨባጭነት የሌለው ግምት ነው። በመሆኑም በፓርቲያችን የውስጥ ስርዓት ውስጥ የመጀመሪያው ጉዳይ ዴሞክራሲያዊ ግንኙነት ነው። የጥንካሬያችን መሠረት የፓርቲው የውስጥ ዴሞክራሲያዊ ሥርዓት ነው። ከውጪ ሆነው የሚያስቡት የሚያስቡት ፓርቲውን የውስጡን ሳያውቁ ነው። በመሆኑም ይህንን የፓርቲውን አሰራርና ፓርቲው እንዴት እንደሚሠራ ውዥንብር ላለባቸው ሰዎች ማስጨበጥ አለብን። ይህ ፓርቲ በውስጥ ዲሞክራሲያዊ ነው። ውሳኔዎቹና ሥራዎቹ የሚከናወኑት በዲሞክራሲያዊ አካሄድ ነው። በመሆኑም ይህኛው ወይም ሌላኛው ፓርቲ ተጽዕኖ ያደርጋል ወይም ይጫናል ማለት አይቻልም። ምክንያቱም አራቱም አባል ፓርቲዎች እኩል ቁጥር ያለው ውክልና አላቸው። ከፈለጉም በዲሞክራሲያዊ ሂደት የሚፈልጉት ተጽዕኖ ሁሉ አላቸው። በመሆኑም ዋናው ጠቃሚ ጉዳይ በፓርቲው ውስጥ ዲሞክራሲ አለ እየሰራ ያለ ነው። በዚህ ምክንያት ሰዎች ያላቸውን ግምት አልቀበልም። ለማሳያም እኔ የተመረጥኩት በአራቱም ፓርቲዎች ተወካዮች በሙሉ ድምፅ ነው ማለት ይቻላል። በእኔ ፓርቲ በደኢዴን ብቻ ሳይሆን በሌሎችም ጭምር ነው። እንዲህ አይነት ዲሞክራሲያዊ አካሄድ ባይኖረን ኖሮ ለየፓርቲያችን ወገናዊ ሆነን እንቀር ነበር። በመሆኑም የእኔ የኢህአደግ ሊቀመንበር ሆኖ መሰየም ዘግይቶም የሀገሪቱ ጠቅላይ ሚኒስትር መሆን ለዚህ ማሳያ ነው። ቀጥሎ ፒተር ለጠቅላይ ሚኒስትሩ ያቀረበው ጥያቄ በ2007 በሚካሄደው ምርጫ በእጩነት ይቀርባሉ ወይ፣ ማለትም ከዚህ ካሁኑ የሽግግር ወቅት በኋላ የፓርቲው መሪ የመሆን ተስፋ አሎት ወይ የሚል ነው። ቢፎር ደ ፓርቲ ኮንግረስ አላውስ ሌት ሚ ሰይ ሚስተር ፕሬዚዳንት ኦባማ ቱቢካም ካንዲደት ፎር ፕሬዝደንሲ ኦባማ ውድ ሰዛት አይውልቢ የፓርቲ ጉባኤው ከመፍቀዱ በፊት ለምሳሌ ልበል ፕሬዚደንት ኦባማ የፓርቲያቸው አባላት ይሁንታ ሳይሰጡ የፕሬዚደንቱ እጩ እኔ ነኝ ማለት ይችላሉ? አይችሉም። ልክ እንደዚያው ይህም የፓርቲው ጉባኤ፣ የፓርቲው ሂደት የሚወስነው ነው። ምክንያቱም ዲሞክራሲያዊ ነውና። ስለዚህ ፓርቲው ያንን እድል የሚሰጠኝ ከሆነ ወስደዋለሁ፣ ካልሰጠኝ ደግሞ ሌሎች መሰራት ያለባቸውን ሥራዎች እሰራለሁ ማለት ነው። የዲሞክራሲ ሂደት ስለሆነ እኔ በግሌ ተነስቼ የፓርቲው ብዙኀን አባላት ነገ የሚመጡ ጉዳዮችን በሚመለከት የሚያደርገውን ውሳኔ እኔ አሁን ልወስነው አልችልም። ስለሆነም ይሄ ለዲሞክራሲያዊ ፓርቲ የሚቀርብ ጥያቄ አይደለም። የፓርቲው አባላት ግምገማቸውን አካሂደው የሚ ስኑትን ይመርጡኛል አይመርጡኝም ብሎ ከወዲሁ መተንበያ አይቻልም። አቶ ኃይለ ማርያም በኢትዮጵያ ያለው የአውራ ፓርቲ ስርዓት ነው ሲሉ ገልጸዋል። ኢህአደግ ሌሎች መድብለ ፓርቲዎች እንዲያድጉ ለመቀበል በሚያስችልበት ደረጃ ለመለወጥ ምን ያህል ጊዜ የሚያስፈልገው ይመስሎታል? ዳይናሚክ ፕሮሰስ ዩ ካኖት ዩ ካኖት ሴ ይ ታይም ላይን ይህም በሂደት ላይ ያለ ጉዳይ ነው። በዚህን ጊዜ ይሆናል ብዬ የተወሰነ ቀን ላስቀምጥለት አልችልም። በሂደት የሚለወጥ ነው የሚሆነው። የእኛ ፍላጎት ግን በአጭር ጊዜ ውስጥ እንዲሆን ነው። ምክንያቱም በዚች አገር ንቁና ይበልጥ ዲሞክራሲያዊ ፓርቲዎች በወጡ ቁጥር የህዝቡ ውሳኔ የመስጠት አማራጭ የዛኑ ያህል ያድጋልና ነው። ለእኛ ግን አስፈላጊው የፓርቲዎች ቁጥር አይደለም የሚያስፈልገው ለህዝብ የሚሰራው የትኛው ነው። የህዝባችንና የአባሎችን ፍላጎት ትልም የሚደግፍ ፖሊሲዎች ያሏቸው መሆናቸው ነው አስፈላጊው። ስለዚህ ይበልጥ ተመራጩ መንገድ የሚመስለኝ በሀገሪቱ ውስጥ ንቁና ጠንካራ ፓርቲዎች የመውጣታቸው ጉዳይ ነው። ያም ሲሆን ነው የአንድ ፓርቲ የበላይነት ከሌሎቹ ጋር አማራጭ ሆኖ ሊቀርብና ህዝቡ የፈለገውን ለመምረጥ እድል የሚያገኘው። ይህ ማለት ግን ኢህአደግ የበላይነቱን ያጣል ማለት አይደለም። የህዝቡ ምርጫ ነው ወሳኙ። ስለዚህ አንዳንድ የአውሮፓ ፓርቲዎችን ብናይ ለሃምሳና ስድሳ ዓመታት በበላይነት የቆዩ ናቸው። በጃፓንም እንዲሁ ለበርካታ ዓመታት ሰርተዋል። ስለዚህም ኢህአደግ እንደ ዱላ ቅብብሎሽ ሩጫ ከትውልድ ወደ ትውልድ ለረጅም ጊዜ ዓመታት ሊቆይ ይችላል። እንዳልኩት ግን ሁሉም በሂደት የሚለወጥ እንጂ ቀን ሊቆረጥለት አይችልም። ቀጣዩ ፒተር ለጠቅላይ ሚኒስትር ኃይለ ማርያም ያቀረበው ጥያቄ ኢትዮጵያ የኢንፎርሜሽን ወይንም የመረጃ ፍሰትን በጥብቅ ትቆጣጠራለች ተብላ በአንዳንድ አካባቢዎች ትነቀፋለች። ነቀፋ የሚያቀርቡ ጋዜጦች ተዘግተዋል። ጋዜጠኞች ጸረ ሽብርተኛ ሕግ በመተላለፍ ተወንጅለዋል። ድረ ገጾች፣ ዌብሳይቶች ይዘጋሉ። የአሜሪካ ድምጽ ራዲዮ ስርጭትም ሳይቀር ይታፈናል። የውጭ ስርጭቶች ይታፈናሉ። በተለይ ትላልቆቹን ጉዳዮች በተመለከተ እንደ ተዘጋው ፍትህ ጋዜጣና የታሰረውን በጣም ነቃፊ የሆነ የብሎግ ጋዜጠኛ እስክንድር ነጋን በመሳሰሉት ጉዳዮች የእርሶ መንግስት ምን ያደርጋል? ፒተር ዩ ሀብ ቱ አንደርስታንድ ዳት ጓደኞችህ እንደሆኑና ስለ እነርሱም የሚሰማህ ነገር ሊኖር እንደሚችል አውቃለሁ። ፒተር መረዳት ያለብህ ሁለት ቆብ ያለው ማንም ሰው ሁለት ቆብ ማጥለቁን ማቆም አለበት። አንዱን ብቻ ማድረግ አለበት። እነዚህ ሁለት ቆቦች አንዱ በህጋዊ መንገድ መንቀሳቀስ ሲሆን ሁለተኛው ደግሞ ህገወጥና የሁከት መንገድ ከአመፀኛ ድርጅቶች ጋር መስራት ነው። ኢትዮጵያ ውስጥ የታሰሩት ሰዎች የታሰሩት ወይም የተከሰሱት በህጋዊ መንገድ በመንቀሳቀሳቸው አይደለም። የታሰሩት ሰዎች ከአመፅ አንቀሳቃሽ ድርጅቶች ጋር የተገናኙ ናቸው። በጋዜጠኝነት ሥራቸው ምክንያት አይደለም የታሰሩት። ይህ የተፈቀደ ነው። ታውቃለህ፣ አንተ እዚያ ነበርክ፣ እዚያ ትሠራ ነበር። ግን ቀዩን መስመር ማለፍ የለብህም። አመፅ ቀስቃሽና የሽብር ፈጠራ ድርጅቶችን ማገዝን የመሳሰሉ አድራጎቶች ውስጥ መግባት የለብህም። ይህ የብሔራዊ ጸጥታ ጉዳይ ነው። ይህ ጋዜጠኝነት አይደለም። ተቃዋሚ መሆንም አይደለም። ተቃዋሚ በሁከትና በሕገ ወጥ መንገድ አይንቀሳቀስም። ከሽብር ፈጠራ ቡድኖች ጋርም አይገናኝም። እነዚህ ፓርቲዎች አይደሉም። እነዚህ ግለሰቦች ናቸው። እኛ ማንኛውንም ፓርቲ አልከሰስንም። ምክንያቱም በሕጋዊነት የተመዘገቡት ፓርቲዎች በአገሪቱ ውስጥ በሕጋዊነት መንቀሳቀስ ይችላሉ። ይሁን እንጂ በእነዚህ ፓርቲዎች ውስጥ በአባልነት የተመዘገቡ ግለሰቦች ግን ሁለት ምዝገባ ያላቸው፣ አንዱ በሕጋዊ ፓርቲዎች ውስጥ፣ ሌላው ምዝገባ በሕገ ወጥና የሽብር ፈጠራ ፓርቲዎች ውስጥ የሆነ የሚከሰሱት በሕጋዊው ቆባቸው ሳይሆን በሌላኛው በሕገ ወጡና ከሽብር ፈጠራ ቡድኖች ጋር በተያያዘው ቆባቸው ነው። በሁለቱ መካከል ያለውን መለየት አለብን፣ በግልጽና ያለአንዳች ማወላወል። ካቆመና በሕጋዊ መንገድ መስራት ከወሰኑ ሁልጊዜ መድረኩ አለ። ሁለቱንም የሚቀላቀሉ ከሆነ ሁለቱን ለይተን ለሕገ ወጡ፣ ለአመጹና ለሽብር ፈጠራው ግንኙነታቸውን ከሳቸዋለን። ያ በሀገሪቱ ሕግ መሠረት ይያዛል ያስቀጣልም። እነዚህ ልዩነቶች ግንዛቤ ሊጨበጥባቸው ይገባል። ለእናንተ ዩናይትድ ስቴትስ ውስጥ ይህ ችግር አይደለም። ምክንያቱም ጋዜጠኞች በሕገ ወጥ መንገድ አይንቀሳቀሱም። የሚሰሩት በሕጋዊ መንገድ ነው። ያላቸውም አንድ ቆብ ብቻ ነው። በዚህና በኢትዮጵያ መካከል ያለው ልዩነት ይኸው ነው። ብዙ ጊዜ ምዕራብ ሀገሮች ይህንን ቅልቅል አይረዱም፣ ምክንያቱም ችግሩ የለባቸውም። ሁሉም ጋዜጠኞች በሕጋዊ መንገድ ሲሰሩ ነው የሚያዩት። ይህ የሕገ ወጡና የሌላኛው ቆብ ችግር የለባቸውም። ያ ልዩነት አንዳንዴ ውዥንብር ያለበት ነው። እኛን በሚመለከት በቅድሚያ የምናተኩረው በብሔራዊ ጸጥታ ጉዳዮቻችን ላይ ነው። ይህ የብሔራዊ ጸጥታ ጥቅም ጉዳያችን ደግሞ አንድ ሰው ሁለት ቆብ ስላለው ብቻ ለድርድር የሚቀርብ አይደለም። በሕጋዊ መንገድ ብቻ እንዲንቀሳቀሱ እንመክራቸዋለን። በጋዜጠኝነትም ቢሆን ተቃዋሚዎችም ቢሆኑ። ፒተር ተከታይ ጥያቄ አስከተለ። በአሁኑ ጊዜ መንግስቶ የፕሬስ ነጻነትን ምናልባት ትንሽ ለቀቅ ማድረግ ላይ ምን አቋም አለው? በአሁኑ ጊዜ ዌብሳይቶች ተዘግተዋል። የውጭ ስርጭቶች ታፍነዋል። ጋዜጦች ተዘግተዋል። ስለዚህ ምን ይሉናል? ስ አይ ሽንክ ሹድ ቢ ቨሪ ክሊር ዛት ማይ ጋቨርመንት ሃዝ ኖ ፖሊሲ ኦፍ ብሎኪንግ ዲስ ኢሹ uh, it is uh, you know depending on on the the uh, you know the websites or whatever whatever ግልጽ መሆን ያለበት የእኔ መንግሥት እነዚህን ጉዳዮች የማገድ ፖሊሲዎች የሉትም። የሚወሰነው በዌብሳይቶቹም ይሁን በማንም ማንነት ነው። ከእንደዚህ አይነት ድርጅቶች ጋር ምንም ዐይነት ግንኙነት ካላቸው ግልጽ ነው፣ ያ በሁሉም ሀገር ውስጥ ይደረጋል። የኦሳማ ቢንላደን ብሎግ ዩናይትድ ስቴትስ ውስጥ መክፈት አይቻልም። በመጨረሻም ከተሰጠኝ ጊዜ እያለፍኩ እንደሆነ ይገባኛል፣ ጠቅላይ ሚኒስትር ነገር ግን ምናልባት አንድ የውጭ ፖሊሲ ጉዳይ ጥያቄ ማንሳት ብችል ሱዳንን የተመለከተ ነው። የሱዳንና የደቡብ ሱዳን መሪዎች በዚህ ሳምንት አዲስ አበባ ውስጥ ነበሩ። ኢትዮጵያም ከመጀመሪያው አንስቶ የሽምግልና ሚና ስትጫወት ቆይታለች። ጠቅላይ ሚኒስትር መለስ በዚህ በጣም የተመሰገኑበት ነው። እርሶስ በዚሁ ይቀጥላሉ ወይስ ይህ ነገር ጠቅላይ ሚኒስትር መለስ የሁለቱን ወገኖች ጉዳይ በግላቸው ይዘውት የቆዩት ይሆን? ላክሊ ቱዴይ ኤግዛክትሊ ፋይቭ ሚኒትስ አጎ ዘይ ሳይንድ አን አግሪመንት መልካም ዕድል ሆኖ ልክ ከአምስት ደቂቃ በፊት ነው ስምምነቱን የተፈራረሙት ይህን ጥያቄ ስላነሳህ በጣም አመሰግንሃለሁ ስምምነቱ ሲካሄድ በቀጥታ ከኒውዮርክ ሆኜ ስከታተል ነበር ስምምነት ላይ ደርሰው ተፈራርመዋል እንደሚታወቀው ፖሊሲያችን ከቀድሞ ያልተዛነፈ ነው ሟቹ ጠቅላይ ሚኒስትር መለስ በሱዳን ሰላምና መረጋጋት እንዲሰፍን እንዲጸናም አስተዋጽኦ አድርገዋል። ስምምነቱን ለማሳካት ትልቅ ጥረት አድርገዋል። ድጋፋቸውና የማደራደር ችሎታቸው ስልታቸው ውጤታማ ሆኗል። የእርሳቸው ሕይወት ካለፈ በኋላ ፈለጋቸውን በመከተል ከሁለቱም ሱዳኖች መሪዎች ጋር ስሰራ ነበር። ጠቅላይ ሚኒስትር መለስ ዜናዊ ለድርድሩ ጥሩ መሰረት ስለጣሉ ኢትዮጵያ ተደማጭነት አግኝታለች። ለዚህም የደቡብና የሰሜን ሱዳን መሪዎችን አመሰግናለሁ። መሪዎቹ ከአብዬ ጉዳይ በስተቀር ሙሉ በሙሉ ለማለት ይቻላል በሁሉም ነጥቦች ላይ ተስማምተዋል። የአብዬ ጉዳይም የአፍሪካ ሕብረት ሰላምና ጸጥታ ምክር ቤት ኃላፊነት እንዲወስድና ውሳኔውን እንደሚቀበሉ ተስማምተዋል። የእኛ ፖሊሲ ለአፍሪካ ቀንድ ሰላምና መረጋጋት እንዲሁም ብልጽግና እንዲሰፍን በትብብር መስራት ነው። እንደ ኢጋድ ሊቀመንበርም ዓላማችን ይኸው ነው። መልካም ዕድል ሆኖ ሶማሊያም የሽግግር ጊዜዋን አብቅታ ብቁ ፕሬዚደንት መርጣለች። ፓርላሜንታዊ ስርዓት አስፍና በሚቀጥሉት አራት ዓመታት ኢኮኖሚዋን እንደምታዳብር ተስፋ አለን። የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ ፒተር ሃይንላይን ከኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ጋር ያደረገው ቃለ ምልልስ ተከታይ ክፍል በተለይ ደግሞ በውጭ ጉዳይ ፖሊሲ ያተኮረው በነገው ዝግጅት ይቀርባል። እንድትከታተሉ ከወዲሁ እንጋብዛለን።